የአሜሪካ ድምፅ ራዲዮ ጣቢያ ነው። በ በ19 ፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 29 2015 ዓመተ ምህረት ዝግጅታችን ጀመረ። አርሶ አደሮች ስለ አየር ንብረት ለውጥ በቂ መረጃ እንዲኖራቸው በማድረግ የግብርና ምርትን ማሻሻል እንደሚቻል ያመለከተ ጥናት በቅርቡ ይፋ ተደርጓል። ከጠየቅናቸው ወደ አራት ሺህ ከሚጠጉ አርሶ አደሮች ውስጥ አስራ ስምንት ፐርሰንቱ ብቻ ናቸው ስለ አየር ለውጥ መረጃ ያገኙት። መረጃው በቂ ይሁን አይሁን የሚለው ሌላ ዲቴልስ አንገባ። በጥናቱ ዙሪያ ያናገርናቸውን የመጣኔ ሀብት ባለሙያ ዶክተር ስንሻው ታምሩ ነው የሰማናቸው። ወደ በኋላ ላይ በሰፊው እንመለስበታለን። ደረጃ የጠበቀ ስታዲየም የላትም እየተባለ የአፍሪካ የኢትዮጵያ ዋና ከተማ ካፍ እኮ የኢትዮጵያ ብሔራዊ ቡድን ማጣሪያዎች ካልሆነ ከባሰብኝ አለ ከኢትዮጵያ ወስጄ ጎረቤት ሀገር እንዲደረጉ አድርጋሉ አለበለዚያ ደረጃውን የጠበቀ መጫወቻ ሜዳ ይኖራቸው ስቴዲዮም ብቻ አለ፣ መጫወቻ ሜዳው ተርፎ ይኖራቸዋል። ይሄ ሁሉ ችግር እንዳለ የሚያውቅ መንግስት ከሆነ ግን ልክ እንደ ንግድ ባንኩ ፕሮጀክት ያንንም ስቴዲዮም መጨረስ ነበረ። አሁን ደግሞ የሰማችሁት ታዋቂው የስፖርት ጋዜጠኛና ተንታኝ መንሱር አብዱል ቀኒን ነው። በኢትዮጵያ የእግር ኳስ ስፖርት ችግሮችና መፍትሄዎች ዙሪያ የጀመርነው ቆይታ ክፍል ሁለት ዛሬ ይቀጥላል። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች የዕለተ እሑድ መስከረም 29 2015 ዓ ም ምሽት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና ደረጀ ደስታንን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከእሑድ ምሽት የዓለም ዜና ጋር እንግዲህ ወልዴ ነኝ። በደቡብ ምስራቅ ናይጄሪያ ትናንት አንድ ጀልባ ሰምጣ አስር ሰዎች ሞተው ስልሳ ደግሞ የደረሱበት እንዳልታወቀ የአደጋ ምላሽ ባለስልጣናት ተናግረዋል። በሀገር ውስጥ የተሰራችው ጀልባ ወደ ገበያ የሚሄዱ 85 ሰዎች ጭና የነበረ ሲሆን በአጋጠማት የሞተር እክል ምክንያት ልትሰምጥ መቻሉ ታውቋል። የቪኦኤ ቲሞቲ ኦብይዙ ከአቡጃ እንደዘገበው እስካሁን 15 ሰዎች ማዳናቸውን የእርዳታ ሰራተኞች አስታውቀዋል። ጀልባዋ ሞተሯ ሲበላሽ ከሰመጠ ድልድይ ጋር ተጋጭታለች ሲሉ ባለሥልጣናት ተናግረዋል። አብዛኞቹ ተጓዦች ሴቶች እንደነበሩና ወደ ገበያ ለሥራ እያቀኑ ነበር ተብሏል። ሰሞኑን በአካባቢው ከፍተኛ ጎርፍ በመከሰቱ ነዋሪዎች ጀልባ ለመጠቀም መገደዳቸውም ታውቋል። ከያዝነው የፈረንጆች ዓመት ጀምሮ ወደ ሦስት መቶ የሚጠጉ ሰዎች በጎርፍ አደጋ ሞተዋል ተብሏል። በደቡብ ምስራቅ በምትገኘው የዩክሬን ከተማ ዛፖሪዥያ ላይ ዛሬ ማምሻውን ሩሲያ ባደረገችው የሚሳይል ድብደባ ቢያንስ 13 ሰዎች ሲገደሉ ከ60 በላይ የሚሆኑት ደግሞ ቆስለዋል ሲሉ የዩክሬን ባለሥልጣናት አስታውቀዋል። ጥቃቱ ሩሲያ አካባቢውን ከግዛቴ ቀላቅ እያለው ማለቷን ለማስረገጥ የተፈጸመ እንደሆነና ነገር ግን ዛፖሪዥያ አሁንም በዩክሬን ቁጥጥር ስር እንደምትገኝ ታውቋል። በአፓርትመንት ህንፃዎችና ቤቶች ላይ የተፈጸመው ጥቃት ሩሲያን ከክሪሚያ ጋር የሚያገናኝ ድልድይ በከፊል በቦምብ መፍረሱን ተከትሎ የመጣ ነው ተብሏል። በእንደ አውሮፓን አቆጣጠር 2014 ዓም በሩሲያ የተጠቀለለችውን ክሪሚያ የሚያገናኘው ድልድይ ሩሲያ በደቡባዊ ዩክሬን ለምታካሄደው ጥቃት ለሰራዊትና መሳሪያ አቅርቦት ከፍተኛ ጠቀሜታ እንደነበረው ታውቋል። የዩክሬን ባለሥልጣናት በአጠቃላይ ጥቃት መፈጸማቸውን አመላክተው ለድልድዩ ጥቃት ግን ቀጥታ ኃላፊነት ከመውሰድ ተቆጥበዋል። ዛሬ መጥፎ ቀን አልነበረም፣ ግዛታችን በአብዛኛው ፀሐያማ ነበር፣ በክሪሚያ ግን ደመናማ ነበር፣ ግን ደግሞ ሙቀትም ነበር ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በአግበው ተናግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አንድ ፍልስጤማዊ ታጣቂ በኢየሩሳሌም ወታደራዊ ኬላ ላይ የነበረች አንዲት የእስራኤል ወታደርን ቅዳሜ ምሽት ተኩሶ መጥቷል። የ18 ዓመቷ የእስራኤል ወታደር ሆስፒታል ከደረሰች በኋላ ሕይወቷ እንዳለፈ የሀገሪቱ ሰራዊት አስታውቋል። ሸዋፋት በተባለ የስደተኞች ካምፕ ፍልስጤማዊው ከመኪና ወርዶ በወታደሯና በአንድ የጥበቃ ሠራተኛ ላይ ተኩስ እንደከፈተ ታውቋል። ሁለት የእስራኤል የድንበር ፖሊሶች በፍንጣሪ ቀላል ጉዳት እንደደረሰባቸው ሰራዊቱ ጨምሮ አስታውቋል። ድርጊቱ በእስራኤል በተያዘችው ዌስት ባንክ ሁለት ፊልስጤማዊ ታዳጊ ወጣቶች በእስራኤል ሰራዊት የምሽት ጥቃት ወቅት መገደላቸውን ተከትሎ የመጣ ነው ተብሏል። ሞሐመድ አልሱስ የተባለ የ18 ዓመት ወጣትና አህመድ ዳራግሜ የተባለ የ16 ዓመት ታዳጊ እንደነበሩም ታውቋል። የእስራኤላውያንና የፍልስጤማውያኑ ሁከት ሰሞኑን እያየለ መጥቷል። ተከታታይ ሞትን ያስከተሉ ጥቃቶች እስራኤል ውስጥ ከተፈጸሙ በኋላ የእስራኤል ሰራዊት በዌስት ባንክ ውስጥ የምሽት ወታደራዊ ጥቃት በማድረስ ላይ ነው ሲል አሶሼትድ ፕሬስ ዘግቧል። በመጨረሻም አድማጮች፣ ሰሜን ኮሪያ ያልተለመደ የምሽት ሚሳኤል ሙከራ ዛሬ አድርጋለች። ሙከራውን ያደረገችው በሰራተኞች ፓርቲ ምስረታ ዓመታዊ በዓል ዋዜማ እና የአሜሪካ አውሮፕላን ጫኝ መርከብ ግብረ ኃይል የሁለት ሳምንት ወታደራዊ ልምምዱን ባጠናቀቀ ከሰዓታት በኋላ ነው። አውሮፕላን ጫኝ መርከቡ ወደ ኮሪያ ባህረ ገብ ምድር ተመልሶ ያቀናው ሰሜን ኮሪያ መካከለኛ ርቀት ያለው ሚሳኤል በጃፓን አናት ላይ ማክሰኞ ዕለት ካስነጭፈች በኋላ ነው። ዛሬ እሁድ በውድቅት ሌሊት ሁለት የአጭር ርቀት ሚሳኤሎች ሙንቾን ተብሎ ከሚጠራው ቦታ ወደ ምስራቅ ባህር ወይም የጃፓን ባህር ተብሎ ወደሚጠራው የውሃ አካል ተወንጭፈዋል ሲል የደቡብ ኮሪያ ሰራዊት አስታውቋል። የጃፓኑ ተቀዳሚ ምክትል መከላከያ ሚኒስትር ቶሺሮ ኢኖ ይህንኑ አረጋግጠው የጃፓን የተለየ የኢኮኖሚ ቀጠና ተብሎ ከሚጠራው ክልል ወጣ ብሎ ባለ የውሃ አካል ላይ ማረፉን አስታውቀዋል። የቪኦኤዋ ዩኒስ ኪም ከሰውል እንደዘገበችው የዩናይትድ ስቴትስ ኢንዶ ፓሲፊክ የተባለው ወታደራዊ እዝ ሁኔታውን ከገመገመ በኋላ የሚሳይል ሙከራው በአሜሪካም ሆነ በአጋሮቿ ላይ የፈጠረው ስጋት የለም። ዩናይትድ ስቴትስ ደቡብ ኮሪያንና ጃፓንን እንደምትከላከል በድጋሚ እናረጋግጣለን ብሏል። አድማጮች ለእሁድ ምሽት የያዝነው ዜና በዚሁ ተፈጽመዋል። እስከ አራት ሰዓት አብራችሁን እንድትቆዩ ጋብዛለሁ። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 29 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው መሰናዶ ነው የምናልፈው። ደሬ ስለ አየር ንብረት ለውጥ ምን ያክል ታውቃለህ? የአየር ንብረት ለውጥ ማለት ከተለመደው የሙቀት የቅዝቃዜ ወይም የዝናብ መጠን ውጪ የሚከሰት የአየር ሁኔታ መለዋወጥ ማለት መሰለኝ። ልክ ነህ። ይሄ የአየር ሁኔታ ደግሞ ለአጭር ጊዜ ሊለወጥ ወይም ደግሞ ለረጅም ጊዜ የሚዘልቅ ሆኖ ሊቀጥል ይችላል። ይህ ደግሞ በሰው ልጆች አመጋገብ፣ አለባበስ እና በአጠቃላይ አኗኗር ላይ ትልቅ ተጽዕኖ ይፈጥራል። የሚገርመኝ ነገር ደግሞ በቅርቡ በተደረገ አንድ ጥናት ስለ አየር ንብረት ለውጥ እና የአየር ሁኔታ ለውጥ በቂ መረጃ ያገኙ አርሶ አደሮች በበቆሎ ምርታቸው 27 ከመቶ በስንዴ ደግሞ 17 ከመቶ ምርታማ መሆናቸውን አመልክቷል። በዚህ መሰረትም ገበሬዎች ስለ አየር ንብረት ለውጥ በቂ መረጃ እንዲያገኙ በማድረግ ብቻ የግብርና ምርትን ማሳደግ እንዲሁም የሀገርን ኢኮኖሚ ከፍ ማድረግ እንደሚቻል ነው ጥናቱ የጠቆመው። የመጀመሪያ መሰናዷችን የሚሆነው በዚህ ጥናት ዙሪያ ጥናቱን ካካሄዱት ባለሙያዎች መካከል አንዱ ከሆኑትና ዓለም አቀፍ የእድገት ማዕከል በተሰኘው ተቋም የኢትዮጵያ ወኪል ኢኮኖሚስት ከሆኑት ዶክተር ስንሻው ታምሩ ጋር ያደረግሽው ቆይታ ነው። ወደዚያው ንለፍ። ዛሬ በተለይ የምናወራው በአየር ንብረት ለውጥ ዙሪያ እና ይሄ ደግሞ በግብርና ምርቶች ላይ እያሳደረ ስላለው ተጽዕኖ ነው እና በመጀመሪያ የአየር ንብረት ለውጥ ስንል መገለጫዎቹ እንግዲህ በፊት ከምናውቀው ከለመድ ነው የአየር ንብረት በተለይ ደግሞ የሙቀት መጨመር፣ የዝናብ መጥፋት ወይም ደግሞ መጠኑ የበዛ የጎርፍ ማጥለቅለቅ የመሳሰሉ ናቸው እና ይሄ ኢትዮጵያ ውስጥ በምን ያክል መጠን ይታያል? የአየር ንብረት ለውጥ እና የአየር ሁኔታ ለውጥ የሚባለው በሁለት ይከፈላል። የአየር ንብረት ለውጥ ይሄ በተለምዶ ክላይሜት ቼንጅ የሚባለው ነው። የአየር ሁኔታ ደግሞ የሚባለው ይሄ ዌዘር ቼንጅ የሚባሉት ነው። የከወቅቶች መፈራረግ ጋር ተያይዞ ቅዝቃዜ ከፍ ዝቅ ማለት የቴምፖራሪ የሆነ የሾርት ተርም ሲሆን፣ ክላይሜት ቼንጅ የሚባለው ወይ ደግሞ የአየር ንብረት ለውጥ የሚባለው በረዥም ጊዜ ጊዜ ሂደት ውስጥ ከአየር ንብረት ጋር የተገናኙ ሙቀት መጠን ሊሆን ይችላል፣ ቅዝቃዜ ሊሆን ይችላል፣ እርጥበት መጠን ሊሆን ይችላል። እነዚህ ለውጦች ሲኖሩ በተለይ እንደ ኢትዮጵያ ባለ በግብርና ላይ በሚተዳደር ኢኮኖሚ ላይ ትልቅ ተጽዕኖ ያመጣሉ። ከግብርና ደግሞ የሰብል ምርት ምሳሌ በኢትዮጵያ አብዛኛውን የግብርና ድርሻ የሚይዘው የሰብል ምርት ነው እና የጥቂት የአንድ ዲግሪ ሴልሽየስ ወይ ሁለት ዲግሪ ሴልሽየስ ሙቀት መጨመር ወይ መቀነስ ለተለያዩ አዘርቶች ወይ ሰብሎች ትልቅ ጉዳት ሊያመጣ ይችላል። ከዚህ ጋር ተያይዞ እንደዚህ በተለይ ከሳሃራ በታች ያሉ ሀገሮች ኢትዮጵያንም ጨምሮ ካላቸው የአየር ሁኔታ አንፃር ለዚህ ለውጥ ተጋላጭ ናቸው። በትልቁ ኢትዮጵያም አንዷ ሀገር ናት። በየጊዜው ድርቅ በተለያዩ ኢትዮጵያ በተለይ በዝናብ ወቅት ደግሞ ጎርፍ መጥለቅለቅ ከቅዝቃዜ መጨመር ከፍ ዝቅ ማለትም ጋር በውርጭ መልክ ምሳሌ የሰብል መጥፋት እንደዚህ እንደዚህ ብዙ ትልልቅ የጉዳት መጠኑ ይሄን ያህል ተብሎ ባይገለጽም ትልቅ ጉዳት እንደሚያመጣ ይታወቃል። አሁን ያልነው የአየር ሁኔታ በአጭር ጊዜ ውስጥ የሚታየው የአየር ሁኔታ መለዋወጥ ወይም ደግሞ በረጅም ጊዜ የሚከሰተው የአየር ንብረት ለውጥ በኢትዮጵያ በሰብሎች ላይ ወይም በእርሻ ምርት ላይ ተጽዕኖች እያደረሰ ነው። ምናልባት በቁጥር ማስቀመጥ ከተቻለ ለውጡ ምን ያክል በተለይ በህብረተሰቡ ወይም በግብርና በሚተዳደረው የህብረተሰብ ክፍል ላይ ምን ያክል እየታየ ነው። እንደዚህ አይነት ጥናት ማካሄድ ትንሽ ትሪኪ ነው። አንደኛ የሀገር አቀፍ ዳታ መሰብሰብ ያስፈልጋል። የአየር ሁኔታውን በደንብ መመዝገብ በተለይ የረዥም ጊዜ የአየር ንብረት ሎት የሚለውን ክላይሜት ቼንጅ የሚለውን በደንብ ለማጥናት የረዥም ጊዜ ዳታ ያስፈልጋል። እንደዚህ አይነት ጥናቶች ባደጉት ሀገሮች በደንብ ይካሄዳሉ፣ ግን ባላደጉ ሀገሮች በተለይ ደግሞ ከሰራ በታች ባሉት ብዙ አልተካሄዱም። ኢትዮጵያም ውስጥ ብዙ ከዚህ ጋር በተገናኘ በጣም ጥቂት በጣት የሚቆጠሩ ጥናቶች ናቸው ያሉት። እኛ በቅርብ እንደ ኢንተርናሽናል ግሮት ሴንተር ከክላይሜት ሴንተር የሚባል ጋር ኮላቦሬት አድርገን ጥናት አድርገን ነበረ። ከአየር ንብረት ለውጥ ጋር በተገናኘ መረጃ የሚያገኙ አርሶ አደሮች ይሄንን መረጃ ካላገኙት ጋር ሲነጻጸሩ ምን ያህል የምርት እድገት ያሳያሉ የሚለውን ለተለያዩ ሰብሎች በካቴጎሪ አድርገን አጥንተን ነበረ። የአየር ንብረት ለውጥ ጋር በተገናኘ በጥሩ መረጃ የሚያገኙ በግብርና የሚተዳደሩ ቤተሰቦች ካላገኙት ጋር ሲነጻጸር ለስንዴና ለበቆሎ ከአስራ ሰባት እስከ ሀያ ስድስት ፐርሰንት ያህል የምርት እድገት ያገኛሉ። ለሌሎቹ ለጤፍ ለሌሎች አዘርቶች ብዙም የተለየ ስታቲስቲካሊ ሲግኒፊካንት የሆነ ውጤት አላገኘንም። መረጃ ማግኘትን በተመለከተ በጥያቄ እንደገና መለስበታለሁ። ወደዛ ከማለፋችን በፊት ግን አሁን ለምናየው የምግብ ራስን ያለመቻል ችግር እንግዲህ ብዙ ምክንያቶች ይጠቀሳሉ አይደል? የኮቪድ አለ የኮቪድ ወረርሽኝ፣ የተራዘመ ጦርነት መኖር፣ የአየር ንብረት ለውጥ የመሳሰሉ እንደ ችግር ከሚጠቀሱ ምክንያቶች አንዱ ናቸውና የአየር ንብረት ለውጥ ምን ያክል ድርሻ አለው? አሁን ምግብ ራስን ላለመቻል ወይም በግብርና ላይ እየደረሰ ላሉ ተጽዕኖች፣ የትስ አካባቢ ነው ተጽዕኖ ጎልቶ የሚታየው ከአየር ንብረት ለውጥ ጋር በተገናኘ በተለይ ኢትዮጵያ ያሉ ሀገሮች ከረዥም ጊዜ ጀምሮ በጣም ሲጠቁ ነበረ። ትልልቅ የሚታወቁ ዳታዎች አሉ። የአስራ ዘጠኝ ስልሳ ስድስቱ በኢትዮጵያ አቆጣጠር ትልቁ የረሃብ በተለይ በሰሜኑ አካባቢ፣ በቅርብ ጊዜ ደግሞ በሰሜን በሰሜን ምስራቅ እንደዚህ፣ በደቡቡ እንደዚህ የቦረና ዞንን ተከትሎ በጣም ትልልቅ ድርቅ ጋር የተገናኙ ችግሮች ነበሩ። በምግብ ራስን አለመቻል፣ እርዳታ የመጋለጥ በእርዳታ ብቻ ዲፔንድ የማድረግ ችግሮችን ያስከትላል እና በቅርቡ ደግሞ ወደ ደቡብ እንደዚህ የሶማሌ አካባቢ ጨምሮ ወቅቱን ያልጠበቀ ጎርፍ መጥቶ ትልቅ የብዙ ቤተሰቡን አፈናቅሏል እና ከዚህ ከአየር ንብረት ለውጥ ጋር የተገናኘ ትንሽ የማይባል ሕዝብ በዚህ ይጠቃል። ኦልሞስት በየአመቱ ኢትዮጵያ ውስጥ እና ይሄ እንዳልሹ ደግሞ ኦልሬዲ ካሉብን ችግሮች ድህነት፣ የጦርነት ከኮቪድ ጋር በተገናኘ አሁን ደግሞ የዩክሬን ራሺያ ክራይሲስ ጋር በተገናኘ በምግብ ራሳቸውን የማይችሉ ቤተሰቦችን ቁጥር የበለጠ ከፍ የሚያደርግና ሀገሪቱን ደግሞ ትልቅ ጫና እንድትሸከም የሚያደርግ ነው። የአየር ንብረት ለውጥ በግብርናና ምርታማነት ላይ ይህን ያህል ተጽዕኖ እያለው ግን ደግሞ የዚህ ዘርፍ ዋና ተዋናይ የሆነው ገበሬ ስለ አየር ንብረት ለውጥ ምን ያክል ያውቃሉ? ለውጦቹን በተመለከተስ መረጃስ ያገኛሉ ወይ? ምናልባት በጥናታችሁ ላይ ያገኛችሁት ነገር ካለ ይሄ የአየር ንብረት ለውጥ ያለው ተጽዕኖ ዝቅ ተደርጎ ነው የታሰበው። በተለይ ከሳሃራ በታች ያሉ አፍሪካ ሀገሮች ውስጥ ኢኮኖሚውን በምን ያህል ደረጃ አፌክት ሊያደርግ እንደሚችል ዝቅ ተደርጎ ነው የታሰበው፣ አንደርስቴትድ ሆኗል። ኢምፓክቱ ከዚህ ጋር በተገናኘ ለማጥናት የሞከር ነው። አንደኛ ምን ያህል አርሶ አደር ነው ከአየር ንብረት ለውጥ ወይ ደግሞ የአየር ሁኔታ ለውጥ ጋር በተገናኘ በተገቢው መንገድ እና በቂ የሆነ መረጃ ሊያገኝ የሚችለው የሚለውን ኦልሞስት እንደ ሀገር አቀፍ ሊባል የሚችል በትልልቅ የኢትዮጵያ ክልሎች ውስጥ ወደ አራት ሺ የሚጠጋ አርሶ አደሮችን የሚያካልል በእሱ ላይ ተመርኩዘን የሰራ ነው። የት አካባቢ ነው ጥናቱን ያደረጋችሁት? አምስት ክልሎችን ነው የሚያጠቃልለው፣ የአማራን ክልል፣ ኦሮሚያን ክልል፣ ደቡብ ክልል፣ ትግራይ እና ሶማሊያን። እነዚህ በእነዚህ ውስጥ ያሉ ወደ አራት ሺህ የሚጠጉ አርሶ አደሮችን ከአየር ንብረት ወይ ደግሞ ከአየር ሁኔታ ያለው ጥቃት ያይዞ መረጃ ያገኛሉ ወይ፣ መረጃውን በምን አይነት ሁኔታ ያገኛሉ ወይ፣ የስንት ጊዜ ያገኛሉ የሚለውን ጥያቄ ነው እና ዘና ተንተን ውጤቱ አንደኛ ከጠየቅ ናቸው ወደ አራት ሺህ ከሚጠጉ አርሶ አደሮች ውስጥ አስራ ስምንት ፐርሰንቱ ብቻ ናቸው ስለ አየር ለውጥ መረጃ ያገኙት። መረጃው በቂ ይሁን አይሁን የሚለው ሌላ ዲቴይል ሳንገባ መረጃውን ያገኙ አርሶ አደሮች አስራ ስምንት ፐርሰንት ብቻ ናቸው። ወደ ሰማንያ ሁለት ፐርሰንት የሚሆኑ አርሶ አደሮች ስለ እንደዚህ አይነት መረጃ መኖርም አያውቁም። መረጃውንም ደግሞ ደርሷቸውም አያውቁም። ፎርስ ካላወቁም አይደርሳቸውም። አንዱ ያገኘነው ውጤት ይሄ ነው። ሁለተኛ ያገኘነው እነዚህ አስራ ስምንት ፐርሰንት ካገኙት ውስጥ ካላገኙት ጋር ሲነጻጸር ያገኙት አርሶ አደሮች የበቆሎ እና የስንዴ ምርታቸው ከአስራ ሰባት እስከ ሀያ ስድስት ፐርሰንት በጣም ከፍ ብሎ አግኝተዋል። ይሄ ማለት በጣም ትልቅ የሚባል ውጤት ነው። እንደ ማዳበሪያ፣ እንደ ምርጥ ዘር እንደ ኤክስቴንሽን ሰርቪስ ከነዚህ ጋር ባልተናነሰ ሁኔታ የበቆሎና የስንዴን ምርት በጣም ከፍ ያደርጋል። ግን እዚህ ጋር አጽንዖት አድርጌ ሰጥቼ መናገር የምፈልገው ለሌሎች ምርቶች ግን እንደ ጤፍ፣ እንደ ማሽላ፣ የቅባት እህሎች፣ ቡና ላይም ለማጣራት ሞክረን እስካሁን ባለን ዳታ ተጨባጭ መረጃ አላገኘንም። ሶስተኛ ላይ ያገኘነው ውጤት ይሄ የአየር ንብረት መረጃ እነዚህ የጠየቅናቸው አርሶ አደሮች አገኘን የሚሉት ወደ ስልሳ ሰባት ፐርሰንቱ በሬዲዮ በኩል ነው። አገኘን ያሉ በሞባይል ስልክና ኤክስቴንሽን ወርከርስ የሚባሉት በኩል ያገኙት መረጃ ግን በጣም ትንሽ ነው ከሁለት እስከ አራት ፐርሰንት ብቻ ነው እና ይሄ በጣም ሊሰራበት የሚችል ውጤት አግኝተናል። እዚ ጋር እንድማነሳው ጥያቄ እንግዲህ መረጃ በእርግጥ በጣም ቁልፍ ነገር ነው። ለማንኛውም ሰው ለሚወስደው ተከታይ እርምጃ መረጃ መኖር ያስፈልጋል። ግን መረጃን ያገኙት አርሶ አደሮች መረጃን ካገኙ በኋላ ምን አይነት እርምጃዎችን ቢወስዱ ነው ወይም የሚያገኙትን መረጃ በምን መልኩ ነው ተግባራዊ የሚያደርጉት? ምክንያቱም አንዳንድ ጊዜ ነገሮችን አውቀ ወደ ተግባር ለመቀየር የአቅም ወይም ደግሞ የፖሊሲም ለውጥ አንድ መረጃ ብቻውን ወደ ተግባር ለመግባት በምን መልኩ ነው ይረዳቸው? ልክ ነው። አሁን እዚህ ጋር ቀደም ከጠቀስኩች ጋር ሊያያዝ ይችላል። አንደኛ በዚህ ይሄ ከአየር ንብረት ወይ ደግሞ ከአየር ሁኔታ መለዋወጥ ጋር የተያይዞ የሚቀርብ መረጃ ክላይሜት ኢንፎርሜሽን ሰርቪሲስ ይባላል በተለምዶ እና ይሄ ይሄ ኢንፎርሜሽን በብዙ አካላት መሃል አልፎ ነው ለተጠቃሚ የሚደርሰው። መጀመሪያ የሚያመርተው አካል አለ። ብዙ ጊዜ ሜትሮሎጂካል ኦፊስ ነው። ሌላም አካል ዩኒቨርሲቲም ሊያመርት ይችላል። ሜትሮሎጂካል ኦፊስ የሚያመርቱት ዝም ብሎ ሮ ፊገሩን ነው። ለምሳሌ የዛሬው ሙቀት ዝቅተኛው ይሄን ያህል ከፍተኛው ይሄን ያህል ብለው፣ ወይ ደግሞ የቅዝቃዜ መጠኑ ይሄን ያህል ወይ እንደዚህ ብሎ እንትን ይሉታል። ይሄ ነገር ለተጠቃሚው ግልጽ ላይሆን ይችላል፣ ወይ ደግሞ ጥቅም ላይ ለመዋል በቀላሉ ሁኔታ የሚመነዘር ላይሆን ይችላል። ስለዚህ ይሄንን የሚመነዝሩ ወይ ደግሞ የሚያስተርጉሙ ሌሎች ድርጅቶች ደግሞ አሉ። ብዙ ጊዜ የሪሰርች አካላቶች ናቸው። ምሳሌ ኤቴ የሚባል አግሪካልቸራል ትራንስፎርሜሽን ኤጀንሲ የሚባል አካል አለ። ዩኒቨርሲቲዎችም ሊሳተፉ ይችላሉ። ይሄ አካል ለበቆሎ ሲሆን ይሄ ማለት ነው ይህን ያህል ቅዝቃዜ መጠን ለስንዴ ሲሆን ይሄን ያህል ነው ብለው ተርጉመው ቅድም የአመረታው አካል የተናገረውን የቅዝቃዜ መጠንም የዝናብ መጠንም እንደዚህ ይተረጉሙታል። የተተረጉመውን ደግሞ የሚያከፋፍል ደግሞ አካል አለ። ብዙ ጊዜ ግብርና ሚኒስቴር ነው። ግብርና ሚኒስቴሮች እንግዲህ በሬዲዮ ያቅርቡ። እንግዲህ ብዙዎቹ ገበሬዎች በሬዲዮ በኩል ነው ያገኘ ነው ብለዋል መረጃውን። ምናልባት ዴዲኬትድ የሆነ የሬዲዮ ቻናል ሊኖራቸው ይችላል። ወይ ደግሞ በነዚህ በዲቨሎፕመንት ኤጀንት በሚባሉት በኩል ያደርሱ ይሆናል። ሲያደርሱ ግን ለገበሬው በሚመች መልኩ ይህን ያህል አሁን የዝናቡ ወቅት በሳምንት ይዘገያል ሊሆን ይችላል፣ ወይ ደግሞ ጎርፍ ሊመጣ ይችላል፣ ወይ ደግሞ ውርጭ ሊመጣ ስለሚችል፣ ወይ ዝናቡ ወቅቱን ያልጠበቀ ዝናብ ሊመጣ ስለሚችል ሰብላቸው ሰብስቡ ሊሆን ይችላል። ይሄ ለገበሬው ለመጠቀም በሚመች መልኩ ተደራሽ ሊሆን ይችላሉ። ስለዚህ ከዚህ አንጻር መረጃን የሚያደርሱ አካላት አሁን ያሏቸው ለምሳሌ የመረጃ ማሰራጫ መንገዶች እንደ ሬዲዮ አሁን የጠቀሷቸው ሊሆኑ ይችላሉ። ገበሬው ጋር ሊያደርሱ የሚችሉ የሚዲያ ተቋማት እዚህ ላይ ምን ያክል ምን አይነት ኃላፊነት ነው ያለባቸው? በጣም ትልቅ ኃላፊነት አለባቸው። አንደኛ ዋናው ነገር ይሄ ክላይሜት ኢንፎርሜሽን ሰርቪስ የሚባለው ከአየር ንብረት ለውጥ ጋር ተገናኘ መረጃን ለተጠቃሚ ተጠቃሚው ማለት አርሶ አደሩ ማድረስ ከማዳበሪያና ከምርት ዘር ባልተናነሰ ሁኔታ ያው እንግዲህ በበኩሉና በስንዴ በኩል ሊያገኘ ነው። ለሌሎቹም በቂ ጥናት ቢደረግ ወይ ደግሞ በቂ ጊዜ ተወስዶ ቢጠና ሊያመጣ ይችላል። ይህንን አንደርስታንድ ማድረግ ነው አንደኛ ነገር ይሄ የክላይሜት ኢንፎርሜሽን ሰርቪስስ ለተጠቃሚዎች ማዳረስ በጣም በጣም ትልቅ ኢምፓክት አለው። ይሄ ከታወቀ በኋላ ሞዳሊቲው እንዴት ይሁን? በምን መልኩ ቢደርስ ነው ለተጠቃሚዎቹ የበለጠ ፍሬያማ የሚሆነው? በሞባይል በኩል ነው? በሞባይል ስልክ በኩል ነው? በነዚህ በዲቨሎፕመንት ኤጀንትስ ነው ወይስ በሌላ ሞዳሊቲ ነው? በሬዲዮ በኩል ነው? በሬዲዮ በኩል ከሆነ ደግሞ ምን አይነት ትንትና ተካሂደው ምን አይነት መረጃ ነው መሰጠት ያለበት ሚለውን፣ ሬዲዮ ስንት ቦታ ነው የሚደርሰው? ፍሪኩዌንሲው እንዴት በሚሆን ነው በሚለው እሱን ወደ እሱ መሄድ ይቻላል። ነገር ግን ዋናው ነገር እንደ ሀገር ራሱ ይሄን እዚህ የአየር ንብረት ጋር ተገናኘ ወይ ደግሞ የአየር ሁኔታ ለውጥ ጋር ተገናኘ መረጃውን መረጃው በጣም ጠቃሚ እንደሆነ ማወቅና እሱ ላይ የበለጥ ጥናት ማድረግ በምን በኩል ቢደርስ ነው የበለጠ ተጠቃሚ የሚሆኑት የሚለው ሰከንደሪ ነው። እንዲያውም ከሱ ጋር በተገናኘ ሌላ ጥናት ለማድረግ እየተዘጋጀ ነው። እንግዲህ ቀደም ስል የጠቀሱት ሰማንያ ሁለት ከመቶ አርሶ አደር በጥናቱ መሰረት መረጃ ለማግኘት በጣም ትልቅ ቁጥር ነው፣ እና መረጃ እንዳያገኙ የሚያግዷቸው ነገሮች ምንድን ናቸው የሚሉትን ለማየት ሞክራቸዋል። አዎ እንደመጠየቅ ብለናል። አንደኛ ስለ መረጃ ራሱ መኖሩን አያቡትም ያው መረጃ ስለሌለ ነው ይላሉ። ወይ ደግሞ ሬዲዮ በሰፊው ስለማንሰማ ነው። ወይ ደግሞ እዚህ ዲቨሎፕመንታል ኤጀንት የሚባሉት ከአየር ንብረት ለውጥ ጋር በተገናኘ ብዙም ትኩረት አልተሰጠውም። እንደዚህ እንደዚህ አይነት የመሳሰሉ መልሶችን ነው የሰጡን። እንግዲህ ግብርናና የግብርና ምርትን ለማሻሻል ከመረጃ ባሻገር መቀየር መስተካከል ያለባቸው ነገሮች ይኖሩ ይሆን? ግብርና በጣም ውስብስብ ነው ሌሎች ሴክተሮች አንጻር ምሳሌ ከሰርቪስ ከኢንዱስትሪ እንደዚህ ማኑፋክቸሪንግ ጋር ሲነጻጸር እርሻው ውስብስብ ነው። ብዙ ቫሪያብሎች አሉ። አሁን ምሳሌ ከዩክሬን ራሻ ክራይሲስ ጋር በተገናኘ የማዳበሪያ ምርት አቅርቦት እና ስርጭት አነስ ያለ ነው። ምርጥ ዘር በአቅር በሮቦትና በመጠን በስፋት በተደራሽነት ለገበሬው በሚመች መልኩ መቅረብ ጋር ብዙ ችግር አለ። በተለይ ደግሞ አሁን በሀገሪቱ ውስጥ ካለው ጦርነቶች፣ ግጭቶች፣ መንገድ መዘጋት ጋር በተገናኘ ገበሬው የተለያዩ የምርትን ሊያሳድጉ የሚችሉ ግብአቶችን በጊዜውና በበቂ መጠን እያገኘ አይደለም። እነዚህ ራሳቸው ምርትን በጣም ዝቅ ያደርጉታል። እነዚህ ክላይሜት ኢንፎርሜሽን ሰርቪስስ ራሱ አንደኛ በመንግስት ደረጃ በቂ ዕውቅና ዴቨሎፕመንታል ኤጀንስ የልማት አርበኞች የሚባሉት እርግጠኛ አይደለሁም፣ የአማርኛ ቃሉን ዴቨሎፕመንታል ኤጀንስ ይባላሉ። ዲኤዎቹ ከእንጂ ከአየር ንብረት ለውጥና ከአየር ሁኔታ ለውጥ ጋር በተገናኘ አንድ ተጨማሪ ዲኤ ወይ ደግሞ ያሉት ዲኤዎች ራሳቸው ይህንን ነገር አውቀውት ጠቃሚነቱን ተገንዝበው በየጊዜው መረጃውን ለተጠቃሚው ለአርሶ አደሩ ማድረስ የሚችሉበት መንገድ ቢመቻች ቅድም ካልነው የግብርና ውስብስብ መሆኑን ቀለል እያደረጉ ሊሄዱ ይችላሉ። የአየር ንብረትና የአየር ሁኔታ ለውጥን በተመለከተ ሌሎች ወደፊት የምትሰሯቸው ጥናቶች ይኖራሉ። በሚቀጥለው ልናይ እያሰብነው በተለይ እነዚህ ሞዳሊቲዎቹ በምን በኩል ከሌሎች ሀገር ተሞክሮም ተወስዶ የአየር ንብረት ወይም የአየር ሁኔታ ለውጥን መረጃ በየጊዜው ለገበሬዎች ለማድረስ በምን ሁኔታ ቢሆን ነው የበለጠ ጥቅሙን ከፍ ማድረግ የምንችለው የሚለው ላይ ጥናት ለማድረግ እያስብን ነው። እሱም አንድ ዋና ፖይንት ነው ብዬ ነው የማስበው። ሁለተኛ ቅድም እንዳለውም አስራ ስምንት ፐርሰንት በጣም ትንሽ ነው እና በስፋት ለማዳረስ ከሞዳሊቲውም ጋር ተያይዞ በበምን በኩል ብንሄድ ነው ጥቅሙን ከፍ ማድረግ የሚቻለው እንዲሁም ደግሞ የግብርና ምርታማነት ማሳደግ እንዲሁም ከዛም በተረፈ ደግሞ የሀገርን ኢኮኖሚ ከፍ ማድረግ የሚቻለው የሚለውን በደንብ ቢጠና ሌላም አካል ቢያጠናው በጣም ጥሩ ይሆናል ነው። እሺ፣ በጣም የማመሰግናለሁ አቶ ስንሻው፣ በተለይ በአየር ንብረት ለውጥ በግብርናና ግብርና ምርቶች ላይ ያለውን መረጃ በማቅረብ ምርትን ማሻሻል በሚቻልበት ሀሳብ ላይ የተወያየ ነው። በጣም ነው የማመሰግነው። በጣም በጣም አመሰግናለሁ። እኔም እድሉን ስለሰጣችሁኝ አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ማግኘት ትችላላችሁ። ሃሽታግ ቪኦኤ አማሃሪክ የትዊተር ገጻችን ነው። ኢንስተግራም እና ዩቲዩብ ላይም አለን። ተከተሉን፣ አስተያየቶቻችሁንም አጋሩን። ወደ ተከታዩ ዘገባ ከማለፋችን በፊት በቅርቡ በሞት ያጣነውን የተወዳጁን ድምፃዊ ማዲንጎ አፈወርቅ አንድ ሙዚቃ ብንጋብዝስ? በጣም ጥሩ ሀሳብ ነው። የማዲንጎ ድንገተኛ አሟሟት በርካቶችን አስደንግጧል፣ አሳዝኗዋልም። ለቤተሰቦቹ ለጓደኞቹና ለአድናቂዎቹ ከፍተኛ መጽናናት እንዲሆን እየተመኘን ውሰጃት የተሰኘውን ሙዚቃውን ሰምተን እንመለስ።

በኢትዮጵያ እግር ኳስ ችግሮችና መፍትሄዎች ዙሪያ ከታዋቂው የስፖርት ጋዜጠኛ እና ተንታኝ መንሱር አብዱል ቀኒ ጋር በጣም ደስ የሚል ቆይታ ጀምረህ ነበር። በተለይ ደግሞ በቅርብ ጊዜ ስለታየው የእግር ኳስ ጨዋታ መነቃቃት በተወሰነ መልኩ አንስታችሁ ነበር፣ ግን ቆይታችሁ አላበቃም አይደል? ደሬ። አዎ። ዛሬ ደግሞ በተለይ የእግር ኳስ ማዘውተሪያ ሜዳዎች በብዛት አለመኖር ስላለው ተጽዕኖ እናነሳለን። የሚገርምሽ መንሱር ከአዲስ አበባ እግር ኳስ ፌዴሬሽን ያገኘውን መረጃ ጠቅሶ ከ1983 ዓ ምት ወዲህ በአዲስ አበባ ከተማ 109 የእግር ኳስ ማዘውተሪያ ሜዳዎች የነበሩ ቢሆንም አሁን መቶዎቹ የሉም ይለናል። ያ ማለት እኮ ደሬ ዘጠኝ ብቻ ናቸው የቀሩት። ይሄ በጣም አስደንጋጭ ቁጥር ይመስለኛል። በዛ ላይ ደግሞ ለመገንባት እቅድ ከተያዘላቸው ስቴዲየሞች ውስጥ አንዳቸውም አልተጠናቀቁም። እንግዲህ እነዚህንና ሌሎችም እንደ ፖለቲካ በኢትዮጵያ ክለቦች ውስጥ ስላለው ሚና እንዲሁም ቅኝ ግዛትና የእግር ኳስ ጨዋታ ስላላቸው ቁርኝት ዛሬ ከመንሱር ጋር ከምታነሱት ሀሳብ ውስጥ ጥቂቶቹ ናቸው። ቀጥሎ ይቀርባል። መንሱር አብዱል ቀኒ እኔ የእግር ኳስ ጋዜጠኛ እንጂ የስፖርት ጋዜጠኛ አይደለሁም ይላል። ምክንያቱንም ሲያስረዳ ልዩነቱ ስፖርት ጋዜጠኛ ማለት ትከሻ ላይ ኮከብ ማብዛት እግር ኳስ ስፖርት ነው፣ አያጠያይቅም። ይሄ ግን የስፖርት ጋዜጠኛ የእጅ ኳስንም ሕግ ቢያቅ የባስኬትቦልንም መስመሩን፣ ጨዋታ ስልቱን ቢያቅ መረብ ኳሱንም ምኑንም ይሄን ሁሉ ማወቅ አለበት ብዬ አስባለሁ እኔ እንደዚህን አልዘግብም ዘግበው እግር ኳስ ብቻ ስለሆነ አለም ላይም የሚባለው እኔ የማውቃቸው ብዙ የእግር ኳስ ጋዜጠኞች አሉ ሌላ ስፖርት ማይዘግቡ ዞሮ ዞሮ በስፖርት ጋዜጠኝነት ዘርፍ ውስጥ ስለሚካተት ስፖርት ጋዜጠኛ ቢባል ላይከፋው ይችላል ግን ስፖርት ጋዜጠኛ መባልን አልወደውም ለምን ያህል ጊዜ ሰራህ ጋዜጠኛ ረጅም ጊዜ ከሀያ ዓመት በላይ ጋዜጦች ላይ ሰርተሃል እና የሰራባቸው የመገናኛ ብዙሀን አይነቶች ወይም ሚዲየሞች ምን ምንድን ናቸው ብዙ ነው አሁን እየሰሩ ያለሁት ብስራት ኤፍ ኤም አንድ መቶ አንድ ነጥብ አንድ ላይ በየዕለቱ ከቅዳሜ በስተቀር ጠዋት እና ረፋድ ላይ እሑድ ጠዋት ነው። ከሰኞ እስከ አርብ ደግሞ ረፋድ ከሶስት ተኩል እስከ አምስት ሰዓት በየዕለቱ ነው የምሰራው። ሁለተኛው ከፈረንሳዩ ካናል ፕስ ቴሌቪዥን ጋር በስፖርቱ ቻነል ላይ በና አዘጋጅነት እሰራለሁ። በሁለቱ ነው እንግዲህ እንግዲህ ብሮድካስት ሚዲያ ላይ ነው። እኔ የጀመርኩት በህትመት ሚዲያው ነው። በህትመት ሚዲያው ደግሞ ዝቅተኛው በደረጃ ማለት ነው። በተዋረዱ ዝቅተኛ ከሚባለው ፊደል አራሚነት ጀምሬ ነው። ከዛ ማኔጂንግ ኤዲተር ሆኜ የጋዜጣን ባለቤት ሆኜ ሰርቻለሁ። ብዙ ጋዜጦች ላይ ስፖርት ላይ ብቻ የሚያተኩሩ ጋዜጦችንም ሰርቻለሁ። በተጨማሪ ደግሞ ጀርባ ገጻቸው ላይ ስፖርት የሚሰሩት ላይም ሰርቻለሁ። ሻምፒዮን የሚባል ጋዜጣ ነው የጀመርኩት መጀመሪያ በፊደል አራሚነት የቀጠረኝ። በሙያው ዘልቅበታለሁ ብዬም አላሰብኩም። ገና ሰከንደሪ ሁለተኛ ከፍተኛ ሁለተኛ ደረጃ ትምህርት ቤት እንደጨረስኩ ነበር የመጣሁት። የራሴ የምለው ኢትዮ ስፖርት ጋዜጣ ነው እንግዲህ። እነዚህ ሙሉ ለሙሉ ስፖርት ላይ ያተኮሩት ናቸው። ግን ቀደም ሲል እለታዊ አዲስ የሚባል እለታዊ ጋዜጣ ላይ እለታዊ ብሮድሺት ጋዜጣ ላይ በስፖርት ኤዲተርነት፣ በሌአውት ዲዛይነርነት፣ በሌአውት ኤዲተርነት ሰዓት ሰርቻለሁ። ከዛ በፊትም ሩህ የሚባል ጋዜጣ፣ ዜና አዲስ የሚባል ጋዜጣ ብዙ ናቸው በጠቅሳቸው እዛም እዛም እጄን አስገብቻል ሆ ሰርቻለሁ ረጅም ጊዜ ከሀያ ዓመት በኋላ ያለፉትን አምስት ዓመታት ግን በበለጠ በብሮድካስት ሚዲያው ላይ ነው። ሬዲዮ ላይ ብዙ እየሰራ ነው አሁን። እንዲሁም እግር ኳስ ቤተሰብ የአሁኑ ትውልድ የሚያገኝ በሬዲዮ ጋዜጠኝነት ነው። ከአምስት ዓመት በፊት ጋዜጣው ተዘጋ። ከዛ በኋላ ሙሉ ለሙሉ ወደ ሬዲዮ እና ወደ አሁን ደግሞ ወደ ቴሌቪዥን። እግር ኳስን በተለይም የአፍሪካ እግር ኳስ ስፖርትን ከቅኝ ግዛት ታሪክ ጋር የሚያያይዘው መንሱር እግር ኳስ ወደ ኢትዮጵያ የገባው ግን ከጣሊያን ወረራ በፊት መሆኑን ይገልጻል። ከጣሊያን ወረራ በፊትም የውጭ ኮሚኒቲዎች ይጫወቱት ነበር እዚህ እና ኢትዮጵያን ቀስ እያሉ ነው ከአመተምረቱ ይታወቃል። ይህ እንግዲህ ከ1928 በፊት ማለት ነው። በኋላ ቅዱስ ጊዮርጊስ የተመሰረተው እንግዲህ እዚህ አካባቢ ላይ ነው 1928 ላይ ነው የተመሰረተው። 1928 በፈረንጆቹ 1935 ማለት ነው በኢትዮጵያ አቆጣጠር። ቅዱስ ጊዮርጊስ ስፖርት ማህበር በአየለ አትናሽ እና ጆርጅ ዱካስ በሚባሉ የጊዮርጊስ ሰፈር አካባቢ ወጣቶች የተመሰረተው። በኋላ እነ ይድነቃቸው ተሰማ ተቀላቀሏቸው። ይሄ ሙሉ ለሙሉ ኢትዮጵያዊ ስፖርት ማህበር ቅዱስ ጊዮርጊስ ያኔ ነው የተመሰረተው። ከዛ በፊት ግን የግሪክ የውጭ ኮሚኒቲ እዚህ የሚኖሩት ይጫወቱት ነበር። ቅዱስ ጊዮርጊስ ከተመሰረተ በኋላም የውጭ ኮሚኒቲ ክለቦች ነበሩ። እንግዲህ ያኔ ነው የኢትዮጵያ ውስጥ እግር ኳስ ተወለደ። ምን ነው ያን ወቅት ላይ ነው ኢምፖርት ወደ ሀገር ውስጥ የገባው። በብዙ የላቲን አሜሪካ ሀገራት እንደሆነ ሁሉ በኢትዮጵያም የውጭ ከባህር ማዶ ነው ይመጣ። ከባህር ማዶ ይመጣና ሀገሬው በዚህ ስፖርት ፍቅር ይወድቃል። እንዲህ እያለ ነው እያደገ ይመጣው። ግን በወቅቱ የነበሩ ከዘመናቸው ደግሞ ነገሮችን አሻግረው የሚመለከቱ እንደ ድነቃቸው ተሰማ ያሉ ሰዎች ስለነበሩ የኢትዮጵያ እግር ኳስ እድለኛ ነው። እዛ ጋ መሰረቱን አቶ የድነቃቸው ተሰማ እና ጓደኞቻቸው ሊጥሉ ችለዋል። እሳቸው ናቸው እንግዲህ እሳቸው አርቢትርም ናቸው፣ አሰልጣኝም ናቸው፣ ተጫዋችም ናቸው፣ የፌዴሬሽን ጽህፈት ቤት ኃላፊም ናቸው፣ ፌዴሬሽን ፕሬዚደንትም ያልሆኑት ነገር እና እንደ እሳቸው አይነት ትውልዱ ስላገኘ እግር ኳስ መሰረቱን ጣለ በዚህ ሀገር እንጂ ከውጭ የመጣ የባህል እንጂ የፈረስ ጉክስ አይደለም፣ ገበጣ አይደለም፣ አብሮን የኖረ የባህል ስፖርታችን አይደለም። ኢትዮጵያ በዚህ ከውጭ የመጣውን የስፖርት አይነት አገራዊ አርጋ ከዛም ወደ አህጉር በአለም አቀፍ ደረጃ በአፍሪካም ደረጃ ለመጀመሪያ ጊዜ ለመወዳደር የበቃችው መቼ ነው? ዓመተ ምሕረቱን ታስታውሰዋለህ? የአፍሪካ ዋንጫን የመሰረተችው ኢትዮጵያ አንዷ ናት። ምክንያቱም በዛ ሰዓት ላይ የአፍሪካ ሀገራት ከቅኝ ግዛት ጫካ ውስጥ ገና አልወጡም ነበርና ለአራት ሆነው ኢትዮጵያን ጨምሮ ግብጽ፣ ደቡብ አፍሪካ፣ ሱዳን እነዚህን የጀመሩት የአፍሪካ ዋንጫን። ሶስተኛ አፍሪካ ዋንጫ አሸናፊ የሆነችም ኢትዮጵያ እንዳሁኑ ብዙ ተወዳዳሪዎች ባሉበት ወቅት አይደል። ያኔ ሀገራቱ የራሳቸውን ጣጣ ገና ራሳቸውን ፍለጋ ላይ ነበሩ። ከቅኝ ግዛት ትግል ላይ ራሳቸውን ነጻ ለማድረግ የሚለፉበት ሰዓት ነበረ። እነዚህ ሀገራት ኢትዮጵያ ያኔ ነጻ ስለነበረች ከነዚህ ሀገራት ጋር ተባብራ የአፍሪካ ፉትቦል ኮንፌዴሬሽን መሰረተች። እንግዲህ አስራ ዘጠኝ ሀምሳዎች ውስጥ ማለት ነው። የመሪነት ኃላፊነትም ነበራት ማለት ነው እንግዲህ በአፍሪካ አለመታደል ሆኖ የቅኝ ተገዥነት በዚህ በኩል ጥቅም አለ። አለመታደል ሆኖ እኛ ነጻነታችን ነው የምንፈልገው፣ ግን ቅኝ ገዥዎች ሲወጡ የእግር ኳስን መሰረተ ልማት እና አስተዳደራዊ መዋቅሩን ብዙ ነገሮች ጥለውልህ ነበር። እንደዚህ ነው እነ ጋና እነ ካሜሩን እነ ናይጄሪያ ጥለውን ሄዱት። በእግር ኳሱ እኛ ጋር ግን የውጭ ኮሚኒቲ ሲጫወቱ አየን። እግር ኳስ ራሳችን ክለብ መሰረትን። የራሳችን ልጆች ኢትዮጵያውያን በቻሉት ሁሉ መሰረቱን ሊጥሉና እግር ኳሱ በዚህ ሀገር እንዲዘወትር ለማድረግ ሞከሩ። ከዛ ውጭ ግን እንዴት ነው ልምድ ያለው ጠንካራ መሰረት ላይ እግር ኳሱ እንዲገነባ የሚያስችል መሰረታዊ የሆነ ሌሎቹ የአፍሪካ ሀገራት ግን ቅኝ ግዛት ስር ስለነበሩ እነዚህም ተጨማሪ መሰረቶች አግኝተዋል ይላል ምንሱር። በተጨማሪ እነዚህ የቅኝ ተገዥነት ደግሞ ሌላው ለእግር ኳሱ ያመጣላቸው ጥቅም ምንድን ነው? የፈረንሳይ ቅኝ ግዛት የነበሩት ሀገራት ከፈረንሳውያን ጋር በልብና በአእምሮ የተሳሰሩ ስለሆነ ሀገራቸውን ነጻነታቸውን እንዲያውጁ ትተውላቸው ዝም ብለው ወደ ሀገራቸው አልገቡ። ብዙ ቱኒዚያውያን ፈረንሳይ ውስጥ ይኖራሉ። ብዙ ጋናውያን፣ ብዙ በተለይ ፈረንሳይ ተናጋሪ ምዕራብ አፍሪካ ሀገራት ፈረንሳይ ውስጥ ይኖራሉ። ፈረንሳያን የእግር ኳስ ስካውቶች መልማዮች ወደ እነዚህ ፈረንሳይኛ ተናጋሪ ሀገሮች ይመጣሉ። ለምን ቋንቋቸው ነው የሚያወሩ ናቸው ይመቻቸዋል። ወደ ኢትዮጵያ ከሚመጡ ወደ ሴኔጋል መሄድ፣ ወደ ኮት ዲቫር መሄድ ነው የሚመሩ። ይሄ ታዲያ ብዙ የፈረንሳይኛ ተናጋሪ የአፍሪካ ሀገራት ተጫዋቾች፣ ወጣቶች ወደ አውሮፓ ሄደው ስልጠና እንዲያገኙ አደረገ። ይሄ ደግሞ ተጫዋቾቹን አዳዲስ ትልልቅ ተጫዋቾች እንዲፈሩ እንዲወጡ አደረገ። ብሔራዊ ቡድናቸው ተጠቀመ። በዚህ እኛ ይሄንን እድል አላገኘም። እኛ እንግሊዝኛ ተናጋሪም አይደለንም፣ ፈረንሳይኛ ተናጋሪም አይደለንም። ስለዚህ ንፋሱ ወደ አንግሎፎን ወይም ወደ ፍራንኮፎን ሀገሮች ነው የሚነፍስ። ወደ ምስራቅ አፍሪካ ሲነፍስ ምናልባት እነ ኬንያን ያገኝ ይሆናል ኢትዮጵያን ግን አያገኝም። ይሄ የምልመላው እና በአፍሪካ ላይ ኢትዮጵያን በእግር ኳስ ካርታ ላይ ለማስቀመጥ የሚያስቸግር ወቅት ላይ የደረስ ነው። ለዚህ ነው ለረጅም ጊዜ እነሱ በዚህ ተጠቅመው ኢትዮጵያ የሶስተኛ አፍሪካ ዋንጫ አሸናፊ የነበረችበትን ዘመን አሁን ካለንበት ዘመን ጋር ማወዳደሩ ተገቢ አይደለም የሚለው መንሱር ኢትዮጵያ በአፍሪካ እግር ኳስ ውስጥ በደረጃ ተሽላ የተገኘችበት ዘመን የትኛው እንደሆነ ተጠይቆ ተከታዩን መልሰዋል። እንግዲህ እስከ አውሮፓያኑ አቆጣጠር 1982 ድረስ አገም ጠቀም እያለን በአፍሪካ ዋንጫ እንሳተፍ ነበር። ከ1982 የሊቢያ ዓለም ዋንጫ በኋላ ግን 31 ዓመት ፈጅቶብናል። በ2013 የፈረንጆቹ አቆጣጠር የሰውነት ቢሻው የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ባለፈ ጊዜ ነው። ያኔም ቢሆን በማጣሪያው ላይ ካፍ የወሰዳቸው እርምጃዎች አሉ። ሆኖም መሻሻሎች ተደርገዋል። የበፊተኛው አስቸጋሪ ማጣሪያ አልነበረም። ይሄን ስል ግን የቡድኑ ውጤት ለማጣጣል አይደለም። ቡድኑ ጥሩ ቡድን ይገባው ነበረ መሳተፍ። ተሳትፎ ብቻ በቃ ምንም አላሸነፈም። ሲመጣ ተሳትፎ አንድ ነጥብ ብቻ ይዞ ነው የመጣው። አሁን ደግሞ እንደገና ስምንት ዓመት ቆጠርን እና ይሄኛው ደግሞ ሀያ አራት ቡድኖች አፍሪካ ዋንጫ ላይ እንዲካፈሉ በተደረገበት ሰዓት ላይ ደግሞ አሁን ብሔራዊ ቡድናችን አልፏል። ምን ማለት ነው እንግዲህ የተሳታፊው ቁጥር ባነሰ ቁጥር እድል የለንም። ደረጃችን ዝቅ ያለ ኢትዮጵያ አሁን 151ኛ ናት፣ በፊፋ የብሔራዊ ቡድኖች ደረጃ። ይሄ በጣም ዝቅተኛ ነው። እጅግ በጣም ጥረቶች ስ ምን ነበሩ? ይሄንን ከዚህ ውስጥ ለማውጣት የተደረጉ በተለያዩ ጊዜ የተደረጉ ጥረቶች ምንድን ነበሩ? የት ነው ያሉት ዛሬ? ጥረቶች ነበሩ። በተለይ በኃይለ ስላሴ በአፄ ኃይለ ስላሴ ዘመን የነበሩት መጽሐፍን ስናገላብጥ የተሻለ ትኩረት አለው እግር ኳስ። በኋላ በወታደራዊ መንግስት ጊዜ ደግሞ ሶሻሊስታዊ አስተሳሰብ ስፖርቱ ላይ እንዲሰርጽ ተደረገ። የግል ክለቦች፣ የህዝብ ክለቦች፣ የማህበረሰብ ክለቦች እንዳይኖሩ ነው የተደረገው። የኮርፖሬሽን ክለቦች ናቸው ቦታቸውን የያዙት የመንግስት፣ ዞሮ ዞሮ በመንግስት ባለቤትነት የሚያዙ ክለቦች እንዲኖሩ ተደረገ። ያ ወቅት ግን እድለኝነቱ እንደ ይድነቃቸው ተሰማ አይነት ሰው ነበር። አቶ ይድነቃቸው ተሰማ ከኢትዮጵያ አልፎ ለአፍሪካ ከአፍሪካም አልፎ የፊፋ ምክትል ፕሬዚደንት የነበሩ ናቸው። ከዘመናቸው በጣም ወደፊት የተሻገሩ ሰው ናቸው። የቀደሙ ሰው ናቸው ነው እምላቸው ምክንያቱም 1930ዎች ውስጥ እንኳን ሴንት ጆርጅ ባር የሚባል እዚህ ጊዮርጊስ አካባቢ አንድ ባር ነበረ። በወቅቱ አራዶች የሚባሉት የሚሰበሰቡበት እዛ እንኳን ሌኪፕና ፍራንስ ፉትቦል የተባሉ የፈረንሳይ እለታዊ እና ሳምንታዊ መጽሔቶችን፣ ጋዜጦችን እያመጡ እሳቸው ፈረንሳይኛ ይችሉ ስለነበረ እግር ኳስ ለሚያፈቅሩ ሰዎች ልክ እንደ ተረት እያነበቡ ይነግሯቸው ነበር። እዛ ሴንት ጆርጅ ባር፣ ሌሎቹም ቁጭ ብሎ ያዳምጡ ነበር እና ያን ጊዜ የሀገራችን የእድገት ደረጃ የት ጋር እንደነበረ ታያለ። እሳቸው ግን ኦልሬዲ አለም ላይ ምን እየተደረገ እንደሆነ በዚህ ስፖርት ላይ ለህዝባችን ሲያስተምሩ የነበረ እግር ኳስን ብዙ እውቀት ያመጡ ሰው ናቸው። እና የእሳቸው ጥረት ብዙ ነው። እግር ኳስን መሰረት ከመጣል ጀምሮ እስከ ማሳደግ ድረስ እሳቸው ካለፉ በኋላ እንግዲህ ከፈረንጆቹ አቆጣጠር 1987 በኋላ በኢትዮጵያ የፖለቲካ ሁኔታ ውስጥ እግር ኳሱ ሰለባ ሆኖ ቆይቷል። ለእግር ኳሱ የሚደረግ ነገር ሁሉ ፖለቲካዊ ጥቅም የሚያስገኝ ከሆነ ብቻ ሲደረግ አይተናል። መሪዎቻችን በይፋ በአደባባይ ለእግር ኳስ ደንታ እንደሌላቸው ሲያሳዩን ቆይተዋል። ከዛ በኋላ የመጡት መሪዎችና ፖለቲካዊ ጥቅም ካለው እና አለው ብለው ሲያስቡ ብቻ ነው ለእግር ኳስ የሚያስቡት ለእግር ኳስ በቂ የሆነ በቂ የሆነ ትኩረትና እንክብካቤ አልተደረገለትም። ከዛ በኋላ ጥሩ መሪዎች አላገኘም። በፌዴሬሽን አመራር፣ በስፖርቶች በአጠቃላይ በኦሎምፒክ ኮሚቴ አመራር ውስጥ የተቀመጡ ሰዎች እንኳን ንጹህ ፖለቲካዊ አላማ ይዘው የመጡ ከእግር ኳስ አስተዳደር ጋር ከስፖርት ጋቨርናንስ ጋር እንኳን ግንኙነት የሌላቸው በቦታውም ተቀምጠው ደግሞ በስራቸው አመርቂ ውጤት ከማስመዝገብ ይልቅ ጭራሽ ዘርፉን ሲያተራምሱ ሲረብሹ እና በእድገትም መቀመቁ ሲከቱ የነበሩ ናቸው። ይሄ እጅግ በጣም የሚያሳዝን ነገር ነው እና ይህ የፖለቲካ አስተሳሰብ ቅኝ ተገዥነት በእግር ኳሱ የዛ ሰለባ ነበር ብዬ ነው የማምነው። ከዚህ ነፃ ካላወጣው በስተቀር የትኛውም ጥረት ተደረገ ብሎ መናገር ያስቸግራል። አመራሩ የሚመረጥበት መንገድ እንኳን ፖለቲካ በቀጥታ ከፖለቲካዊ ተቋማት ጋር የተያያዘ ነው። ፖለቲካ ደግሞ ስፖርቱ ውስጥ ከገባ እግር ኳሱ ውስጥ ከገባ ውጤቱ ረብሻ፣ እድገት አይሆንም። ፖለቲካና ስፖርቱ የተገናኘ ነው። ኢትዮጵያ ውስጥ በተለይም እግር ኳሱን ጨምሮ ማለት ነው። እንደሱ ነው የምታስበው? እግር ኳስን በተመለከተ ነው ማወራው? አዎ፣ አዎ። አሁን ርዕሳችን የሀገር ውስጥ እስከሆነ ድረስ የሀገር ውስጥ እግር ኳስ ከፖለቲካ ጋር በሚገናኝበት ጊዜ የሚፈጠረውን ችግር የኢትዮጵያ እግር ኳስ በታሪኩ ብዙ አይቷል። ለምሳሌ የቅዱስ ጊዮርጊስ ስፖርት ማህበር የበላይ ጠባቂ የነበሩት በአጼ ኃይለሥላሴ ዘመን ልዑል አልጋ ወራሽ አስፋወሰን ኃይለሥላሴ ነበሩ እና በወቅቱ ይሄ ነገር ምን ይሰጣል ንጉሳውያን ቤተሰቦች በበላይ ጠባቂነት የያዙት ክለብ ከሆነ የገዢው መደብ ክለብ ነው ተብሎ የሚል ትርጉም ሊያሰጥብህ ይችላል። ይሄ ነገር በኋላ ወታደራዊ መንግስት ስልጣን ላይ ሲቀመጥና ንጉሳውያን ቤተሰቦች ከቦታቸው ከስልጣናቸው ዞር ሲደረጉ ቅዱስ ጊዮርጊስን ምንድን ነው በአራዳው ቋንቋ አነጋገር አስጠቆረው የእነርሱ ክለብ ነው የሚል በተጨማሪ ደግሞ ይሄኛው ሃይማኖት የለኝም ስለሚል ኮሚኒስት ነኝ ስላለ ወታደራዊ መንግስት ደግሞ ከክለቡ ስያሜም አንጻር ይሄ ክለብ ወደ ቢራ ፋብሪካ ወደ ኮርፖሬሽን ክለብነት መጠቃለል አለበት። አይሆንም አለ። ያ ግንኙነት ይመስለኛል፣ ከንጉሳዊን ቤተሰቦች የነበረ ግንኙነት። ከዛ በወታደራዊ ዘመን ደግሞ የሀገሪቱ መከላከያ ሰራዊት ስፖርት ክለብ ነው የተባለው ምድር ጦር፣ ምክንያቱም ወታደራዊ መንግስት ስለነበረ፣ ምድር ጦር መቻል ደግሞ የወቅቱ ክለብ ተደርጎ ተወሰደ። ወታደራዊ መንግስት ደግሞ ከስልጣን ከተወገደ በኋላ ኢህአዴግ አዲስ አበባን ሲቆጣጠር ቅዱስ ጊዮርጊስ መልሶ ስሙን አገኘ። አዲስ አበባ ቢራ የሚለውን ወደ ህዝብ ይመለስ ተባለ። በኢህአዴግ ዘመንም ደግሞ የቀድሞ የቲፒኤልኤፍ ታጋይ የመሰረቱት ደግሞ ደደቢት የሚባል ክለብ መጣ። ደደቢት አሁን ደግሞ የለም። አሁን ደግሞ ያኛው ዘመን ሲያበቃ ደግሞ የለም እና እንደዚህ እያልክ ነው የምትሄደው። ፖለቲካውንና ስፖርቱን የምታገናኘው ከሆነ የአንደኛው የፖለቲካ ስልጣን እና ተጽዕኖ ዞር በሚልበት ጊዜ አብረውም ክለቡም ሊጎዳ አይችልም። እግር ኳስ ክለቦች፣ ማህበራት መመስረት ያለባቸው ማህበረሰባዊ መሰረት ይዘው ነው እንጂ ምንም አይነት የፖለቲካ ድጋፍ እና የፖለቲከኞች ተጽዕኖ ሳይኖር ነው መሆን ያለበት። ያ ከሆነ ተለዋዋጭ በሆነ የአፍሪካ ፖለቲካ ላይ ነገር በተለወጠ ቁጥር የአክለሉን ችግር ውስጥ ነው። የሚገርመው ፖለቲከኞች ለእግር ኳሱ አስተዋጽኦ ማድረግ ከፈለጉ ይልቁንም የመጫወቻ ሜዳዎችን ይስሩላቸው ይላል መንሱር። የተሰራው ግን ተቃራኒው መሆኑንም ይገልጻል። የዛሬ ሁለት ዓመት አካባቢ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ምርጫ በተደረገበት ጊዜ የነበሩ የእጩ ተወዳዳሪዎች ቅስቀሳ ላይ ከአዲስ አበባ እግር ኳስ ፌዴሬሽን ያገኘ ነው። መረጃ የሚያሳየው ከ1983 ወዲህ በአዲስ አበባ ከተማ 109 የእግር ኳስ ማዘወተሪያ ሜዳዎች ነበሩ። 100 የሉም ዘጠኝ ብቻ ነው ያሉት። አሁን ከቅርብ ጊዜ ወዲህ የከተማው መስተዳድር ይህን ነገር ተረድቶ ከብዙ ጫናና ከብዙ ጩኸት በኋላ በየአካባቢ ሜዳዎችን ለመስራት ተነሳሽነትም አሳይቷል። ግን አሁንም ስተታል እኛ እኛ የምንለው ለስትሪት ፉትቦል ለአካባቢ፣ ለጎዳና ላይ እግር ኳስ የሚሆኑ ሜዳዎችን ነው የምንለው እንጂ የታጠሩ ሜዳዎችን አይደለም። የሆነ ሰው ቆልፎ እሱ እስኪመጣ ድረስ ወይም እሱ ካልፈቀደ በስተቀር የማይከፈት ሜዳ እሱን አይደለም የሚለው ወይም ደግሞ የኮንክሪት ሜዳ አይደለም። በየቦታው አዲስ አበባ ውስጥ ነው የተሰሩ የሁሉም ስፖርቶች ማዘወተሪያ ተብሎ የኮንክሪት ሜዳዎች ተሰርተው በሽቦ በጥብቅ ታጥረው ተቆልፈው የሚቀመጡ እና በፈቃድ ውድድ ጨዋታዎች የሚደረጉባቸው የኮንክሪት ሜዳዎች አሉ። ይሄ የፉትሳል ሜዳዎች ናቸው። የፉትቦል ሜዳዎች አሉ። እኔ የምለው ማወራው ስለ ፉትቦል ስለ እግር ኳስ ሜዳ ነው። ስለ እግር ኳስ ሜዳ ደግሞ ስለ ስቴዲዮም አይደለም ማወራ ስለ አካባቢ ክፍት ቦታዎች ኦፕን ስፔስ። ፔሌ፣ ማራዶና፣ ሮናልዶ፣ ሜሲ የትኛውም ተጫዋች እግር ኳስ መጫወት የጀመረው በስቴዲዮም አይደል፣ በሰፈሩ ከቤቱ ወጣ ብሎ በሚገኝ ክፍት ሜዳ ላይ። ይሄ የእግር ኳስ መሰረት ነው። መሰረተ ሕዝብ እግር ኳስ ወይም ግራስሩት ፉትቦል እንለዋል። የእግር ኳስ ተጫዋቾች መፍለቂያ ምንጭ ነው። የጎዳና ላይ እግር ኳስ፣ የሰፈር ውስጥ እግር ኳስ፣ የአካባቢ እግር ኳስ፣ የቀበሌ የወረዳ ውድድሮች፣ የትምህርት ቤት ውድድሮች። ይሄንን መሰረት እንዲፈርስ አድርገህ ሜዳዎችን አጥፍተህ አስር ዓመት ስቴዲየም ብትገነባ የአንድ ሀገር እግር ኳስ ሊያድግ አይችልም። በተጨማሪ ደግሞ ስቴዲየሞችንስ የምትገነባበት አላማ ምንድን ነው? ይሄም መታየት አለብን። አንድ መንግስት ስትሪት ፉትቦልን ወይም ጎዳና ላይ እግር ኳስን አጥፍቶ ወይም እያዳከመ ትልልቅ ስቴዲየሞችን ገነባሁ ቢለኝ እግር ኳስን አሳደግ ካልለ፣ ምክንያቱም ስቴዲየሞች የኢሊት እግር ኳስ ማዘወተሪያ ናቸው። ኢሊት እግር ኳስ ደግሞ የተደራጀ በአሶሲሽን ፉትቦል ደረጃ በሊግ ደረጃ በብሔራዊ ቡድን ደረጃ የምትጫወተው ነው እንጂ የምትጫወትበት መድረክ ነው እንጂ በሰፈር ውስጥ ያሉ ልጆች የራሳቸውን ይሄ የልጅነት ህልም ወይም ፋንታሲውን ለማድረግ ራሳቸውን እያስተማሩ ሜንተር እያደረጉ ተፈጥሯዊ ተሰጧቸውን ክህሎታቸውን የሚያሳዩበት የሚያዳብሩበት ነፃ መዋያ የሆነ ቦታ አይደለም። መንሱር ኢትዮጵያ ውስጥ ከተገነቡት ስቴዲየሞች መካከል አንዳቸውም ያልተጠናቀቁ መሆኑንም ይገልጻል። ስቴዲየሞች ደግሞ በሀገራችን የሚገነቡት እንዴት ይህን ማየት ያስፈልጋል። ስቴዲየሞች መንግስት ገነባ የሚለው እኔ ለፖለቲካዊ ፍጆታ ነው የሚመስለኝ። ምክንያቱም አንዱም ስቴዲየም ተገንብቶ አላለቀም። አንዱም ስቴዲየም የመቀሌ ስቴዲየም አላለቀም፣ ባህር ዳር አላለቀም። የአዲስ አበባ ተጓቷል የትም ቦታ ያለውን ው ይቀራቸዋል። ገና ስቴዲየሞች ሜጋ ፕሮጀክቶች ናቸው። ሜጋ ፕሮጀክቶች ደግሞ ኢትዮጵያ ውስጥ እንዴት ማኔጅ እንደሚደረጉ እናውቃለን እና ስቴዲየሞች ለእግር ኳስ ተብሎ የሚሰሩ ሳይሆኑ በሀገራችን ያሉ ስቴዲየሞች ለፖለቲካ ስብሰባ የፖለቲካ ስብሰባ አደባባዮች ናቸው ብዬ ነው እኔ ማምን። ለሃይማኖታዊ በዓላት፣ ለፖለቲካዊ ስብሰባዎች ወዘተ ይረገጣል ሜዳው። የእግር ኳስ ሜዳዎች ከተጫዋቾች ሙያዊ ሆነ ለልምምድ ወይም ለጨዋታ ካልሆነ በስተቀር ሳሩን አትርገጡት ተብሎ ይጻፋል። በውጭ ዓለም ዳሩ ላይ ክልክል ነው ወደ ሜዳው መግባት። ምክንያቱም ኳሱ እንደ ልብ ካልተንሸራሸረ ያ የእግር ኳሱ ጥበብ አርቶ አይታይ። ወጣ ገባ እያደረግከው፣ ተጫዋቹ እግሩ እንዲጎዳ እያደረግከው፣ ኳስ እንደ ልብ እንዳይንሸራሸር እያደረግከው፣ ወይም ደግሞ ትንሽ ዝናብ ሲዘንብ እየጨቀየ። እኛ እንዲያውም እንቀልዳለን እኮ የእግር ኳስ ሳይሆን ምንድን የጭቃ ፖሎ ነው እንላለን። ድሬዷ ላይ የተደረገው የኢትዮጵያ ፕሪሚየር ሊግ 2013 ውድድር ይህንን የሚያሳይ ነው። ተጫዋቾች አንድ ተጫዋች ጭቃ አይን ውስጥ ገብቶ አይኑን ለማጠብ ብቻ ሶስት ደቂቃ ፈጅቶበታል። አይ ያው አቡበከር ናስር የሚባለው እንዲሁም የወቅቱ ኮከብ ተጫዋች እነዚህን ወጣቶች እዛ ጭቃ ውስጥ ሳር በሌለበት ቦታ ላይ እግራቸው ጭቃ ውስጥ እየቀረ እንዲጫወት የሚያደርግ ስቴዲዮም እኔ ባፍንጫ ይውጣ ለእግር ኳስ የታሰበ ነው ብዬ አላስብ። ለእግር ኳስ አስበህ ስቴዲዮም ከሰራ ሜዳው ላይ ነው መጀመሪያ። መቀመጫው ላይ አይደለም፣ ቴራሱ ላይ ሳይሆን ጉዳዩ መጫወቻ ሜዳው ላይ፣ ዋናው የእግር ኳሱ የትርኢቱ መድረክ ሜዳው። አንዱም ሜዳ አይመጥንም ብሎናል ፊፋ ካፍ። ኢትዮጵያ ውስጥ ያለ ስቴዲዮም አንዱም ሜዳ አሁን የባህር ዳር ስቴዲዮም የተሻለ ነው ይባላል፣ ግን ይቀረዋል፣ በጣም ይቀረዋል። መጫወቻውን ተርፉን ነው የምልህ እና ለፉትቦል አስበህ ከሆነ ተርፉ ላይ ነው ማሰብ ያለብህ። ብዙ አርቲስቶች አሉኝ ብለህ የቲያትሩን መድረክ የማይረባ ካደረግከው እንዴት ይሆናል? አይሆንም። ብዙ አርቲስቶችንም ማፍራ ቲያትሩ የሚሰራበትንም መድረክ ስራ። የቲያትሩን ከዛ በኋላ የቲያትሩን ድርሰቱን ምኑን ምኑን በደንብ ልትሰራው ትችላለህ። አሁን ግን መድረኩ የለም። አዲስ አበባ ደረጃ የጠበቀ ስታዲየም የላትም እየተባለ የአፍሪካ የኢትዮጵያ ዋና ከተማ ካፍ እኮ የኢትዮጵያ ብሔራዊ ቡድን ማጣሪያዎች ካልሆነ ከባሰብኝ አለ ከኢትዮጵያ ወስጄ ጎረቤት ሀገር እንዲደረጉ አድርጋለሁ አለበለዚያ ደረጃውን የጠበቀ መጫወቻ ሜዳ ይኖራቸዋል ስቴዲዮም ብቻ መጫወቻ ሜዳው ተርፎ ይኖራቸዋል። ይሄ ሁሉ ችግር እንዳለ የሚያውቅ መንግስት ከሆነ ግን ልክ እንደ ንግድ ባንኩ ፕሮጀክት ያንንም ስቴዲዮም መጨረስ ነበረበት። እንዲጨረስ መጠናቀቅ የቻለውን ሁሉ ማድረግ ነበረበት እና ይገባኛል፣ መንግስት ከዚህ በላይ አንገብጋቢ የሆኑ ጉዳዮች አሉበት። ይሄን እረዳለሁ። ምንም አይነት ፖለቲካ ፖለቲካ አላማ የለኝም ይህንን ምለው ለእግር ኳሱ በመቆርቆር ብቻ ነው እና የተሰጠው ትኩረት ግን ደካማ ስቴዲየም ሰራን፣ እየሰራ ነው ለማለት ካልሆነ በስተቀር የሚመረቁ ስቴዲየሞች እንኳን ያለቁ አይደሉም። ይሄኛው ደግሞ በጣም ግዙፍ ፕሮጀክት ነው። 61 ሺህ ተመልካች የሚይዝ ዓለም አቀፍ ደረጃውን የጠበቀ በፊፋም በካፍም መጥተው አልፏል እንዲባል እስከሆነ ድረስ መመዘኛውን ለማሟላት ብዙ ወጪ ይጠይቃል። ግን የታሰበው አየህ ኦቨር አምቢሽስ የሆነ ፕሮጀክት ነበር ማለት ነው። ይሆናል ቶሎ ይሳካል የምትለው ፕሮጀክት ሳይሆን ረጅም ጊዜ ቆይታ የውድ የእግር ኳስ ጋዜጠኛው መንሱር አብዱል ቀኒን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። የስፖርት ጋዜጠኝነት ካገለገለው መንሱር አብዱል ቀኒ ጋር የነበረን ቆይታን የተከታተላችሁት የአሜሪካ ድምፅ ራዲዮ የአማርኛው ክፍል የእሁድ መሰናዷችን ከዋሽንግተን ዲሲ መተላለፉን ይቀጥላል። በቅርቡ ተለቀው ተወዳጅ ከሆኑ ዜማዎች መካከል የወንዲማክ ሻምባ ራምባ አንዱ ነው። ወደ ተከታዩ መሰናዶ ከማለፋችን በፊት ለምን አድማጮቻችንን በእሱ ዘና አናደርጋቸውም እና አንመለስም? i wow. and i ዛሬ እንግዲህ ስራችን ነውና ወቅታዊ ጉዳዮችን አዳዲስ ዜናዎችን እንከታተላለን እስቲ በቅርቡ ካየኸው ወይም ከነበብከው ዜና ያስገረመ ወይም ዘና ያደረገሃለ ባለፈው ሐሙስ ፕሬዚደንት ባይደን አንድ አነስተኛ መጠን ያለውን ማሪዋና ሱስ አስያዥ እጽ ይዘው በመገኘት በፌዴራል መንግስት ተከሰው ለተፈረደባቸው 6500 ሰዎች ምህረት አድርገዋል እንግዲህ አስቢው እንዲህ በአንዲት መረዳትና ግንዛቤ ሊለወጥ በሚችል ቀላል ነገር የብዙ ሰዎች ሕይወት ተሰናቅሏል በተለይ ደግሞ አስቢው እዚህ ሀገር አፍሪካን አሜሪካውያን ላይ የደረሰውን በደል እ በጣም ትልቅ ዜና ነው። በተለይ በዚህ ምክንያት የብዙ ጥቁር አሜሪካውያን ሕይወት ተበላሽቷል እና ለእነሱ እጅግ መልካም ዜና ይመስለኛል እኔ ደግሞ ከኢትዮጵያ ከወጡ ዜናዎች መካከል አንድ ያስገረመኝም ያስደሰተኝም ዜና አለ። እንግዲህ ሰሞኑን እንደምታውቀው የአስራ ሁለተኛ ክፍል የመልቀቂያ ፈተና እየተሰጠ ነው እና ዘንድሮ ለፈተና ከተቀመጡ መካከል አንድ ትምህርት ካቋረጡ ስልሳ ስድስት ዓመት የሆናቸው የሰማኒያ አምስት ዓመት አዛውንት ይገኛሉ። የሚገርምህ አዛውንቱ ሰባተኛ ክፍል ሆነው ነበር ያቋረጡት። አሁን ግን ከዚህ ሁሉ አመት በኋላ የሁለተኛ ደረጃ ትምህርታቸውን አጠናቀው ለፈተና ሊቀመጡ መሆናቸውን የኢትዮጵያ ቴሌቪዥን ዘግቦ ነበር። ይሄ እጅግ የሚያስደስትም የሚያስደንቅም ዜና ነበር ለኔ። በዚሁ ኤደን ገረመው በሳምንቱ የተከናወኑ አጫጭር የማህበራዊ ሚዲያ እና የመዝናኛ ዜናዎች ወዳጠናቀረችበት ዘገባ ነው የምናልፈው። የኢትዮጵያ ቅርስ ባለስልጣን ከፈረንሳይ ኤምባሲ ጋር በመተባበር ያዘጋጀው የኢትዮጵያ የታሪክ ዘመን አርኪኦሎጂ ቋሚ አውደ ርዕይ በፕሬዚደንት ሳህለወርቅ ዘውዴ በዚህ ሳምንት መመረቁን ትመለከታለች። በኢትዮጵያ የመጀመሪያው 35 ሚሊ ሜትር ጥቁርና ነጭ ፊልም ሂሩት አባቷ ማን ነው በቀጣይ ሳምንት ለመጀመሪያ ጊዜ በውጭ ሀገር ለእይታ ሊቀርብ ነው የሚልና ሌሎች በሳምንቱ የተከናወኑ አጫጭር ዜናዎችንም እንደሚከተለው አጠናቅራለች። የኢትዮጵያ የታሪክ ዘመን በአርኪኦሎጂ የተሰኘ ቋሚ አውደ ርዕይ ተመረቀ። በዚህ ሳምንት ከተሰሙ ዜናዎች የኢትዮጵያ ቅርስ ባለስልጣን ከፈረንሳይ ኤምባሲ ጋር በመተባበር ያዘጋጀው የኢትዮጵያ የታሪክ ዘመን በአርኪኦሎጂ ቋሚ አውደረኤ ነው። ይህ አውደረኤ በፕሬዝዳንት ሳህለ ወርቅ ዘውዴ ተመርቆ መከፈቱን የፕሬዝዳንት ጽሕፈት ቤት በፌስቡክ ገጹ አስታውቋል። ይህ አውደረኤ በፈረንሳይ መንግስት የሚደገፍ ሲሆን የኢትዮጵያና የፈረንሳይን አንድ መቶ ሀያ አምስተኛ አመት ዲፕሎማሲያዊ ግንኙነት አስመልክቶ ከሚደረጉ እንቅስቃሴዎች መካከል አንዱ መሆኑም ተገልጿል። ሉሲ ወይም ድንቅነሽንና አርዲን የመሳሰሉ የአርኪኦሎጂ ግኝቶችን ጨምሮ እጅግ ብዙ ሚሊዮን አመታትን ያስቆጠሩ የሰው ዘር መነሻነትን የሚጠቁሙ ቅርሶች ያሏት የቀደምት የሰው ዘር መገኛ እንደሆነች የሚነገርላት ኢትዮጵያ ከዚህ ቀደም በተለየ ሁኔታ ለሕዝብ እይታ ቀርበው የማያውቁ ቅርሶችን የያዘና በታሪክ ባህል ከቅድመ አክሱም ዘመን አንስቶ እስከ አስራ ዘጠነኛው መቶ ክፍለ ዘመን ድረስ ያለውን ታሪክ ደረጃውን በጠበቀ ሁኔታ አውጥታ የምታሳይበት አውደ ርዕይ መሆኑም ተገልጿል። ፕሬዚዳንቷ በንግግራቸው ኢትዮጵያ የቀደምት ታሪክ ባለቤት ሀገር እንደመሆኗ በታሪክና አርኪኦሎጂ ጥናትና ምርምር ዘርፍም በርካታ አመታትን ያስቆጠረ ልምድ ቢኖራትም ተዝቆ የማያልቅ የታ የታሪክ ባለቤት እንደመሆናችን መጠን ታሪካችን ተጠንቶና ተነግሮ ቅርሶቻችንም በሚገባ ታውቋል ብዬ አላምንም ማለታቸው በፌስቡክ ገጻቸው ላይ ሰፍሯል። ከዚሁ ጋር በተያያዘ በሳምንቱ ጎላ ብሎ ሲናፈስ የከረመው ደግሞ ሀገሪቱ የመጀመሪያውን የሳይንስና የስነ ጥበብ ሚውዚየም በጠቅላይ ሚኒስትር አብይ አህመድና እንዲሁም ደግሞ ከፍተኛ የመንግስት ሹማምንት በተገኙበት ማስመረቋ ነው። ይህ ሚዚየምም አስራ አምስት ሺ ካሬ ሜትር ቦታ ላይ የተገነባና አንድ መቶ ሰላሳ ሁለት ሜትር ስፋት ያለው ሲሆን ከዚህ በተጨማሪ ሙሉ ለሙሉ የኃይል አቅርቦቱን ከፀሐይ ኃይል እንደሚያገኝም ተነግሯል። ይህ በአይነቱ ለየት ያለ ሚዚየም የተለያዩ ወጣት የፈጠራ ባለሙያዎችን ያሳተፈና ለየት ያለ መነቃቃትን የፈጠረ ሆኗል። ሌላው በዚህ ሳምንት የተሰማው ዜና ደግሞ ከአካባቢ ጥበቃ ጋር በተያያዘ ኢትዮጵያዊ የአካባቢ ጥበቃ ባለሙያ ጌታቸው አሰፋ ተክሌ በመኪና ትራቭለርስ አዋርድ ፎር ኮምፓሽኔት ኮንዘርቬሽን 2022 ወይም 2022 ከሱዛኒ አሻስቶን እና ከኬቨን ኔወል ጋር ለመጨረሻው ዙር አልፎ እየተወዳደረ መሆኑ ነው። ይህ ውድድር በአካባቢ ጥበቃ በተለይም በዱር እንስሳት ጥበቃ ጋር ተያይዞ ለሚሰሩ ባለሙያዎች እውቅና የሚሰጥ ሲሆን የተለያዩ ስራዎችን የሚሰራ ተቋምም ነው። ጌታቸው በሰሜን ተራሮች ብሔራዊ ፓር ጋር ከአቅራቢያ ተወልዶ ረዥሙን የስራ እድሜውን በቀይ ቀበሮ ጥበቃና ልማት ስራ ላይ ያሳለፈ መሆኑም የተለያዩ ማህበራዊ ሚዲያዎች ላይ ተገልጿል። በተለይም በመጥፋት ላይ ያሉ ቀይ ቀበሮችን በመታደግም ሰፊ ስራ እየሰራ ይገኛል። ወደ ጥበብ ዜናዎች ስንሻገር በኢራን ከሳምንታት በፊት የ22 ዓመት ወጣት የሆነችው ማሻ አሚኒ ያልተገባ ልብስ ለብሰሻል በሚል በፖሊስ ከተያዘች በኋላ በደረሰባት እንግልት ሕይወቷ ያለፈ ሲሆን ይህን ተከትሎ በኢራን አመጽ ተቀጣጥሏል። የሴቶች መብትን የሚደግፉ ተቋማት በሀገሪቱ ለውጥ እንዲመጣ ጥሪ እያቀረቡ ይገኛሉ። ይህን እንቅስቃሴ ለመደገፍ የኦስካር ተሸላሚ ተዋናዮች ማሪዮን ኮቴላርድ እና ጁልየት ፒኖቼ እንዲሁም ሌሎች የፈረንሳይ የስክሪን እና የሙዚቃ ኮከቦች ጸጉራቸውን ሲቆርጡ የሚያሳይ ቪዲዮ በመቁረጽ ረቡዕ ዕለት ለቀዋል። ለነፃነት ያለችው ቢኖቼ ከጭንቅላቷ ላይ አንድ እፍኝ ጸጉር በመቀስ ቆርጣ ካሜራው ፊት ለፊት ስታሳይ የሚያሳይ ቪዲዮ ለቃለች። ቪዲዮም ሀሽታግ ሄር ፎር ፍሪደም ወይም ደግሞ ጸጉር ለነፃነት በተሰኘ ሀሽታግ እየተለጠፈ የሚገኝ ሲሆን ኢራን በጸረ መንግስት ተቃዋሚዎች ስትናወጥ የተለቀቀ ነው። በመጨረሻም በትላንትናው ዕለት ምሽት መስከረም 26 2015 ዓ ም ሀበሻዊ መልቲሚዲያና ቴክኖሎጂ እንዲሁም የአዲስ አበባ ሲኒማ ቤቶች ኢንተርፕራይዞች ታሪካዊ የተሰኘውን ኢትዮጵያዊ ፊልም ሂሩት አባቷ ማንነውን ወደ ለንደን ሪች ሚክስ ሲኒማ ቤቶች ከጥቅምት 14 እስከ ጥቅምት 16 ድረስ እንዲታይ ለማድረግ በሸራተን አዲስ በተካሄደ ሥነ ሥርዓት ተስማምቷል። ይህ ፊልም ከኢትዮጵያ የመጀመሪያው በጥቁርና ነጭ የተሰራ የ35 ሚሊሜትር ፊልም ሲሆን በባህር ማዶ ለእይታ ሲቀርብ የመጀመሪያው ነው። ከአሜሪካ ድምጽ ለተቀናበረው የተለያዩ የማኅበራዊ ሚዲያና የመዝናኛ ዜናዎች የደንገረመው አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዶችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበር። አብራችሁን ስለቆያችሁ እያመሰገንን እንሰናበታለን። ሰላም።